ማንነትና ብዝሃነት የዘንድሮ የዶቼቨለ አስረኛው የዓለም የመገናኛ ብዙሀን መድረክ መሪ መፈክር ነው። ስብሰባው ከሚነጋገርባቸው ጉዳዮች ውስጥ ዓለም አቀፍ ፖለቲካ፣ የመገናኛ ብዙሀን ለውጦች፣ ሰብአዊ መብቶችና ከጊዜው ጋር የሚጣጣም ጋዜጠኝነት ይገኙበታል። በዘመናችን ስሜታዊ የፖለቲካ መርህ ላይም ውይይት ይካሄዳል። የዶችቬለ ዋና ስራ አስኪያጅ ፔተር ሊምቡርግ እንዳሉት የዘንድሮ ስብሰባ በዲጂታል ፈጠራዎችም ላይ ያተኩራል። ወደ ኋላ የምንመለከት አይመስለኝም የወደፊቱን እንጂ። ስለዚህ በአሁኑ የዓለም አቀፍ መገናኛ ብዙሀን መድረክ የዲጂታል ፈጠራዎች ትልቅ ቦታ ይሰጣቸዋል። የመድረኩ ዋና ኃላፊ ፓትሪክ ሎይሽም ይህንኑ አረጋግጠዋል። ከዚህ ሌላ ስብሰባው የሚያተኩርበት ሌላም መሰረታዊ ችግር አለ። በዕለት ተዕለት ሕይወታችን ስለማይለየው ስለ ወደፊቱ የዲጂታል ዘመን እንነጋገራለን። ወደፊት እንደ መገናኛ ብዙሃን እንዴት ስራችንን እንደምናከናውን እንደ ተጠቃሚም እንደ ዋትሳፕ ተጠቃሚ ሁላችንም እንዴት እርስ በርስ ሀሳብ እንደምንለዋወጥ እንነጋገራለን። ጋዜጠኝነት ሁሉም አስተላላፊና ተቀባይ የሆነበት ሰፊ ስራ ነው። ትልቁ ጥያቄ በዚህ ሙያ ውስጥ ታማኒ ሆነን እንዴት ልንቆይ እንችላለን የሚለው ነው። መድረኩ ከሚነጋገርባቸው ጉዳዮች አንዱ ሎይሽ ያነሱት የተአማኒነት ጉዳይ ነው። የውሸት መስፋፋት ማለትም በእውነት ላይ ያልተመሰረተ ጥቆማ ወይንም መረጃ እየተጠናከረ በመምጣቱ የተአማኒነት ጉዳይ በየጊዜው በሚደረጉ ስብሰባዎች ላይ ይነሳል። የእውነቶችን እውነትነት በቅጡ ማጣራት ሲያዳግት ወይንም ደግሞ የስሜታዊነት አስተሳሰብ እየተጠናከረ ሲመጣ ጉዳዩን ማንሳት አስፈላጊ ነው። በዚህ ስብሰባ ላይ ከአንድ መቶ ሀገራት የተጋበዙ በአጠቃላይ ሁለት ሺህ የሚሆኑ እንግዶች ተገኝተዋል። አርባ ያህል የሚደርሱ በግል የሚቀርቡ ዝግጅቶችም በመድረኩ ተካተዋል። በሶስት ቀናቱ መድረክ ከአነስተኛ አውደ ጥናቶች አንስቶ በትላልቅ አዳራሾች የሚቀርቡ ዝግጅቶችም አሉ። የጀርመንና ሌሎች ዓለም አቀፍ የጥናትና ምርምር ድርጅቶችም በፖለቲካው መስክ ለኅብረተሰቡ መፍትሄ አምጪ የሆኑ የተለያዩ ፕሮጀክቶቻቸውን ያቀርባሉ። በግል ያካሄዷቸውን ጥናቶች የሚያቀርቡም አሉ። ከቦኑ የዓለም መገናኛ ብዙሃን መድረክ አበይት ክንውኖች አንዱ ሀሳብን በነፃ የመግለጽ ሽልማት ነው። ዶቼቨለ ለሶስተኛ ጊዜ የሰጠው ይህ ሽልማት በአሁኑ መድረክ ለዋይት ሀውስ ዘጋቢዎች ማህበር ተበርክቷል። ማህበሩ ለሽልማቱ የተመረጠበትን ምክንያት ፔተር ሊምቡርግ ያስረዳሉ። ዶናልድ ትራምፕ የአሜሪካኑን ምርጫ ካሸነፉ በኋላ ጋዜጠኞችን በእጅጉ እያጠቁ ነው። የዋይት ሀውስ ዘጋቢዎችን ክፉኛ እያጠቁ ነው። እናም እንደሚመስለኝ ይህ እንዲሁ የሚታለፍ አይደለም። ከአውሮፓ ወይም ከጀርመን ለዩናይትድ ስቴትስ እንደዚህ አይነት መልእክት እናስተላልፋለን ብለን አስበንም አናውቅ ነበር። ሆኖም እንደማስበው አስፈላጊ ነው። ሊምቡርግ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ መገናኛ ብዙሃንን ካወገዙና ከሰደቡ ይህ በፕሬስ ነጻነት ላይ እንደተፈጸመ ጥቃት ይቆጠራል ብለን ነው የምናምነው ብለዋል። በዓለም ዙሪያ ሀሳብን በነጻ መግለጽ ጥበቃ ሊደረግለት የሚገባ የዴሞክራሲና የሰብአዊ መብቶች አካል መሆኑንም ሊምቦርግ አሳስበዋል። በአስረኛው የዓለም የመገናኛ ብዙሃን መድረክ የነገ ውሎ ልዩ ልዩ ጥናታዊ ፊልሞችና ምርጥ የተባሉ የዶቼ ቨለ የቴሌቪዥን ዝግጅቶችም ለታዳሚዎች ይቀርባሉ። በመድረኩ የባህል መርሃ ግብርም ከተለያዩ የዓለም ክፍሎች የመጡ ድምፃውያን ይካፈላሉ።